ስፖርት አርሰናል በፕሪምየር ሊጉ አስራ አራተኛ ደረጃ ላይ በሚገኝ ቡድን ተሸንፎ ከእንግሊዝ ኤፍ ኤ ካፕ ውድድር ተሰናብቷል። ቅዱስ ጊዮርጊስ ባህር ዳር ውስጥ ድንቅ ጨዋታ አከናውኖ አቻ ወጥቷል። ቦሩሲያ ዶርትሙንድ ከማይንስ ጋር ባከናወነው የጀርመን ቡንደስሊጋ የእግር ኳስ ግጥሚያ ውድድር ሁለት ሰዎች በልብ ድካም ተዝለፍልፈው አንደኛው ሕይወታቸው አልፏል። በሜዳ ቴኒስ የዓለማችን ድንቅ ተጫዋች የሆነው ራፋኤል ናድል የፈረንሳይ የቀድሞ ስፖርት ሚኒስትርን ለመክሰስ ዝቷል። አብራችሁን ቆዩ። የእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ የሳምንቱ መጨረሻ ውድድር ልብ አንጠልጥሎ ተጠናቋል። በእርግጥ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር አንድ እኩላቻ በመውጣቱ በድጋሚ መጫወቱ እንዳለ ማለት ነው። ኤቨርተን፣ ክሪስታል ፓላስ እና ዋትፎርድ ለግማሽ ፍጻሜው ማለፋቸውን አረጋግጧል። የአርሰናሉ አሰልጣኝ አርሰን ቬንገር ግን አጣብቅኝ ውስጥ ገብቷል። ማንቸስተር ዩናይትድ፣ ቸልሲና ሊቨርፑል የቀድሞ ግስጋሴያቸው በተገታበት፣ ቶትናምና ማንቸስተር ሲቲም የመሪነቱን ቦታ ለአዲስ መጤው በለቀቁበት ሁኔታ አርሰናል አንድም የፕሪሚየር ሊጉን አሊያም የኤፍኤ ካፑን ወይንም ደግሞ የሁለቱንም ዋንጫዎች የማንሳት እድል ያለው ይመስል ነበር። ከመምሰል ብቻ ግን አላለፈም። አርሰናሎች በሜዳቸው ያከናውኗቸውን ሶስት ጨዋታዎች በሽንፈት ለማጠናቀቅ ተገዷል። 58 ሺህ ግድም ተመልካቾች በታደሙበት የኢሚሬት ስታዲየም መድፈኞቹ አርሰናሎች የሁለት ለአንድ ሽንፈት የቀመሱት በዋትፎርድ ነው። ኦዲዮን ኢግሎ በ50ኛው እንዲሁም አድሌን ጓዲዮራ በ63ኛው ደቂቃ ባስቆጠሯቸው ሁለት ግቦች አርሰናሎች ሲመሩ ቆይተው መደበኛው ጨዋታ ሊጠናቀቅ ሁለት ደቂቃ ሲቀረው በባዶ ከመሸነፍ ከጉድ የወጡት ዳኒ ወልቤክ ከመረብ ባሳረፋት ግብ ነው። አሰልጣኝ አርሰን ቬንገር በደረሰባቸው ተደጋጋሚ ሽንፈት ህልውናቸው አደጋ ላይ የወደቀ ይመስላል። እሳቸው ግን ያን የተቀበሉት አይመስልም። የተከላካይ ጥፋቶችና የግብ ዕድሎች መምከናቸው ለሽንፈታቸው ሰበብ እንደሆኑ ገልጧል። ሌላኛው የኤፍኤ ካፕ ጨዋታ ቸልሲ ከኤቨርተን ጋር ያከናወነው ነው። ቸልሲዎች ለረዥም ጊዜያት ተቀያሪ ወንበር ላይ አስቀምጠውት የነበረው የቀድሞ አጥቂያቸው ሮሜሎ ሉካኩን ለሌላ ቡድን በመልቀቃቸው ሊጸጸቱ ይገባል። ቤልጂካዊው አጥቂ ስታንፎርድ ብሪጅ ከመጣበት እንደ ጎርጎሪዮሱ አቆጣጠር ከ2011 ጀምሮ የመጀመሪያ የጨዋታ ዘመኑን ያሳልፈው የተቀያሪ ወንበር እያሞቀ ነበር። ቋሚ ቡድን እስኪያገኝ ድረስም አርሰናል ሮሚሉ ሉካኩን በተደጋጋሚ በውሰት ለሌላ ቡድን ልኮታል። ቅዳሜ ዕለት ግን እንዲያ በአግዳሚ ወንበር ላይ ተቀምጦ በእል ሲብሰከሰክ የከረመው ሮሚሉ ልካኩ በ77ኛውና 82ኛው ደቂቃዎች ላይ ተከታታይ ግቦችን በቀድሞ ቡድኑ ቸልሲ ላይ በማስቆጠር ቁጭቱን የተወጣ ይመስላል። እናም አስር ቁጥሩ ቤልጂካዊ አጥቂ የመጀመሪያውን ግብ አራት ተጫዋቾችን ለብቻው አልፎ ካስቆጠረ በኋላ በደስታ አምባ ተወጦ መሬቱ ላይ በግንባሩ ተደፍቶ ታይቷል። ሮሚሉ ሉካኩ ከጥቂት ደቂቃ በኋላ አክርሮ የመታት ኳስ በግብ ጠባቂ እግሮች ስር አልፋ መረቡ ላይ በማረፍ ሁለተኛ ግብ ሆናለች። በቅዳሜው ጨዋታ ዲጎ ኮስታ ከጋሬት ባሪ ጋር ግብ ግብ በመፍጠሩ በሁለት ቢጫ ከሜዳ ተሰናብቷል። ቆየት ብሎም ዲጎ ኮስታን ከሜዳ እንዲወጣ ያስደረገው ጋሬት ባሪ በተመሳሳይ ሁለት ቢጫ በማየት በቀይ ካርድ ከሜዳ ተሰናብቷል። ውጤቱ ግን አልተቀየረም። ኤቨርተን 2 ቼልሲ 0። በፕሪምየር ሊጉ 15ኛ ደረጃ ላይ የሚንገታገተው ክሪስታል ፓላስ ቅዳሜ ዕለት ሬዲንግን ሁለት ለባዶ ረጥቷል። ክሪስታል ፓላስ በኤፍኤ ካፕ ውጤቱ ለግማሽ ፍጻሜ ሲደርስ በፕሪምየር ሊጉ ግን ከሞት ሽረት ምድብ በስምንት ነጥብ ብቻ ርቆ ይገኛል። እንግዲህ የፊታችን ቅዳሜ ከፕሪምየር ሊጉ መሪ ላይሰስተር ሲቲ ጋር ሲገናኝ የኤፍኤ ካፕ ድል ያነቃቃው ሞራሉ ይረዳው እንደሆነ የሚታይ ነው። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ባደረገው የትናንቱ የኤፍኤ ካፕ ግጥሚያ 68ኛው ደቂቃ ላይ ቀዳሚዋን ግብ ለዌስትሃም ያስቆጥረው ዲሚትሪ ፓይ ነው። የማንቸስተር ዩናይትዱ አሰልጣኝ ሉዊ ቫንጋል ፈረንሳዊውን ወጣት አንቶኒ ማርሻልን ሊያመሰግኑ ይገባል። በ83ኛው ደቂቃ ላይ ቡድናቸውን አቻ አድርጎ ከኤፍኤ ካፕ ውድድር ከመሰናበት ታድጓል። ወደ ፕሪምየር ሊግ፣ ቡንደስሊጋና ላሊጋ ጨዋታዎች ቅኝት ከማለፋችን በፊት የአፍሪቃ የእግር ኳስ ቡድኖች የሻምፒዮንስ ሊግ ጨዋታዎችን እንመልከት። ቅዱስ ጊዮርጊስ ትናንት ባህር ዳር ከተማ ውስጥ ባከናወነው የመጀመሪያ ዙር ፍልሚያ ከኮንጎ ዲሞክራሲያዊ ሪፐብሊክ ቱ ፑዊሶ ማዜምቤ ጋር አቻ ወጥቷል። ቱ ፑዊሶ ማዜምቤ ማለትም ኃያሉ ማዜምቤ በጉዳት የተነሳ አማካዩ ራይንፎርድ ካባላን ሳይዝ ወደ ሜዳው ቢገባም ነጥብ ተጋርቶ ለመውጣት ችሏል። በመጀመሪያው አጋማሽ 11ኛው ደቂቃ ላይ ለአስተናጋጁ ቅዱስ ጊዮርጊስ ቀዳሚዋን ግብ ያስቆጠረው በኃይሉ አሰፋ ነበር። ቅዱስ ጊዮርጊስ ሲመራ ቆይቶ በመጀመሪያው አጋማሽ የባከነ ሰዓት ጭማሪ ላይ ዳንኤል ኒአጄ ከመረብ ባሳረፋት ኳስ አያሉ ማዜምቤ ለረፍት የወጣው ባቻነት ነበር። ከረፍት መልስ በደቂቃ ውስጥ ቅዱስ ጊዮርጊስ በራሱ ላይ በማስቆጠሩ መሪነቱ ለጊዜው የእንግዳው ቡድን ሆነ። በ59ኛው ደቂቃ ላይ ግን አዳነ ግርማ አቻ የምታደርገውን ግብ ማስቆጠር ችሏል። በዚህም ጨዋታው ሁለት ለሁለት ተጠናቋል። ትናንት የባህር ዳሩን ጨምሮ በተለያዩ የአፍሪቃ ከተሞች ሰባት ግጥሚያዎች ተካሂዷል። የግብፁ ዛማሌክ ወደ ካሜሩን አቅንቶ ኒዮን ዱዋላን አንድ ለባዶ በማሸነፍ ሶስት ነጥብ ይዞ ወደ አገሩ ተመልሷል። ቅዳሜ ዕለት ደግሞ ዘጠኝ ጨዋታዎች ተከናውኗል። በአጠቃላይ የመጀመሪያ ውድድራቸውን ያደረጉት 32 ቡድኖች ናቸው። የመልስ ጨዋታዎች ከፊታችን አርብ እስከ እሁድ ድረስ ይከናወናሉ። ቅዱስ ጊዮርጊስ በፈረንሳዊው አሰልጣኝ ሁበርት ቬሉድ ከሚመራው ቱፑይሶ ማዜምቤ ጋር የመልስ ጨዋታውን ለማከናወን በሚቀጥለው ሳምንት ወደ ሉቡምባሺ ኮንጎ ዲሞክራሲያዊ ሪፐብሊክ ያቀናል። ጀርመን ቡንደስ ሊጋ ቦሩሲያ ዶርትሙንድ ከማይንስ ጋር ባደረገው ጨዋታ አሳዛኝ ነገር ተከስቷል። ከ ከ80ሺህ በላይ ታዳሚዎች በተገኙበት ስታዲየም የነበሩ ሁለት ሰዎች የልብ ድካም ይዟቸው ሲዝለፈለፉ አንደኛው ሕይወታቸው አልፏል። የ69 ዓመት ሰው ናቸው። እግር ኳስ ተጫዋቾቹ ግን ከደጋፊዎች መካከል በጨዋታው ወቅት አሳዛኝ ነገር ስለመከሰቱ አንዳችም የሚያውቁት ነገር አልነበረም። Auf dem Spielfeld haben wir gar nichts davon mitbekommen. Wir waren selber sehr schrock. የሁለተኛው አጋማሽ ከጀመረበት ጊዜ አንስቶ ስታዲየሙ እንዲያ ረጭ ማለቱ ገርሞን ነበር። ከዳኛ ጋር ከአንዴም ሁለቴም ተገናኝተን፣ ምንድን ነው የሆነው ብለው ጠይቀውኝ ነበር። እንጃ ምንም የሚያውቀው ነገር የለም ነበር ያልኳቸው። ጫወታው ከተጠናቀቀ በኋላ ግን የኳስ አስተዳደሮች ወደ እኛ መጥቶ በጫወታው ወቅት አንድ ሰው ላይ መጥፎ ነገር እንደተከሰተ ነገሩን። እጅግ በጣም ያሳዝናል። ጫዋታውም ከጀርባ ደብዝዟል። ውጤቱም ሁለተኛ ነገር ነው። ቦሩሲያ ዶርትሙንድ ትናንት ማይንትስን ሁለት ለባዶን ያሸነፈው፣ የደረጃ ሰንጠረዥ መሪው ባየር ሚንሽን ቬርደር ብሬመንን አምስት ለ0 አንኮታኩቷል። ቲያጎ የመጀመሪያ ግቡን አስቆጥሯል። ባየር ሚንሽን በ66 ነጥብ እየመራ ነው። ቦሩሲያ ዶርትሙንድ በ5 ነጥብ ዝቅ ብሎ ይገኛል። ሄርታ 45 ነጥብ ይዞ ሶስተኛ ነው። 42 ነጥብ ያለው አይንትራክት ፍራንክፉርት የሞት ሽረት ቀጠና ውስጥ ነው። ከሱ በታች ሆፍናይምና ሃኖቨር በ24ና 17 ነጥብ 17ኛና 18ኛ ደረጃ ላይ ይገኛሉ። በእንግሊዝ ፕሪምየር ሊግ 30ኛ ጨዋታውን ትናንት ያደረገው ቶትናም አስቶን ቪላን 2 ለ0 በማሸነፍ በ58 ነጥብ ሁለተኛ ደረጃውን አስጠብቋል። ሊቨርፑልና ቼልሲ ትናንት እንዲሁም አርሰናልና ዌስት ብሮሚች ቅዳሜ ዕለት ሊያደርጉት የነበረው ጨዋታ በኤፍኤ ካፕ ግጥሚያ የተነሳ ለሌላ ጊዜ ተላልፏል። ዛሬ መሪው ላይሰስተር ሲቲ ከኒውካስል ጋር ይጋጠማል። 29 ጨዋታዎችን ያከናወነው ላይሰስተር ሲቲ በ60 ነጥብ መሪነቱን አስጠብቋል። ኒውካስል በ28 ጨዋታዎች 24 ነጥብ ይዞ 19ኛ ወራዥ ቀጠና ላይ ይገኛል። በስፔን ላ ሊጋ ዛሬ ግራናዳ እና ኢስፓኞላ ይጋጠማሉ። ትናንት ሪያል ማድሪድ ላፓልማን 2 ለ1 እንዲሁም ሴቪላ ቪላ ሪያልን 4 ለ2 ድል አድርጓል። አትሌቲኮ ቢልባኦ ቤቲስን 3 ለ1 ወራጅ ቀጠናው 20ኛው ላይ የተዘረጋው ሌቫንቴ ቫሌንሺያን አንድ ለባዶ ማሸነፍ ተሳክቶለታል። ባርሴሎና በ75 ነጥብ ይመራል። አትሌቲኮ ማድሪድ 67 ነጥብ ይዞ ሁለተኛ ነው። ሪያል ማድሪድ 63 ነጥብ አለው፣ ሶስተኛ ነው። የሜዳ ቴኒስ ኖቫክ ጄኮቪች፣ ራፋኤል ናድል እና በሴቶች ሴሬና ዊሊያምስ ተጋጣሚዎቻቸውን አሸንፏል። ኖቫክ ጄኮቪች 6 ለ1 ና 6 ለ2 ያሸነፈው አሜሪካዊው ቢጆን ፍራታንጌሎን ነው። ራፋኤል ናድል ጊል ሚለርን 6 ለ2 ና 6 ለ4 አሸንፎታል። ሴሬና ዊሊያምስ በሦስት ዙር 7 ለ6 7 ለ2 ና 6 ለ0 ዩሊያ ፑቲን ስቴቫን ድል አድርጋለች። ራፋኤል ናድል ለሰባት ወራት ከውድድር ርቆ የነበረው በኃይል ሰጪ መድኃኒት ማለትም ዶፒንግ ምክንያት ነው ሲሉ የተቹትን የፈረንሳይ መንግስት የቀድሞ የጤናና የስፖርት ሚኒስትር እንደሚከስ ዝቷል የፈረንሳይ መንግስት ሚኒስትሯ ሮዜሊን ባቸሉም ሆኑ ማንኛውም ሰው እንዲህ ያለ ነገር ቢናገረኝ እከሳለሁ ሲል አስጠንቅቋል ይህ የመጨረሻው ነው ምክንያቱም ሴትዮዋን እከሳቸዋለሁ በዚህ ጉዳይ በቅቶኛል ባለፉት ጊዜያት ዝም ብዬ ነበር፣ ከእንግዲህ በቃ ሲል ማማረሩን አሳውቋል። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማን ተጋፍቶ አፍቶስ ስለሽነኝ አስተያየትና ጥቆማችሁ አይለን መልካም ጊዜ። ጤና ይስጥልኝ።